በኬንያ ሞያሌ ልዩ ስሙ ጋምቦ በተባለ አካባቢ ሁለት ኢትዮጵያውያን መገደላቸውን ነዋሪዎች ተናግረዋል። የሞያሌ ከተማ ከንቲባ አቶ ፉጊች ደንጌ የግድያውን ዜና ትክክለኛነት አረጋግጠው በአካባቢው ከሚገኙ የኬንያ መንግሥት ባለሥልጣናት ጋር እንደሚመካከሩ ገልጸዋል። በሌላ ዜና በኢትዮጵያ ሞያሌ ትናንት ግጭት ተቀስቅሶ የሁለት ሰዎች ሕይወት ማለፉን የሞያሌ ሆስፒታል አስታውቋል። ዳዊት ገልሞት ይቅርታ ገልሞ ዳዊት ተጨማሪ አለው። ባለፈው ቅዳሜ ህዳር አንድ ሁለት ሺ አስራ አንድ ዓ.ም ማለዳ ላይ ከኬንያዋ የሞያሌ ከተማ ከሚገኘው የጋምቦ ቢያሻራ መንገድ ላይ የተገደሉት ሁለት ኢትዮጵያውያን ሕይወት የጠፋው ከኢትዮጵያ ሶማሌ ክልል በመጡ ግለሰቦች መሆኑን ነዋሪዎች ይናገራሉ። ሁለቱ ኢትዮጵያውያን አቶ እብርሃም ኮርማ እና ጉዮ ቦሬ የተገደሉት ሞተር ብስክሌት ለመግዛት ገበያ በወጡበት መሆኑን ቤተሰቦቻቸው ለአሜሪካ ድምፅ በሰጡት ቃል አመልክተዋል። አቶ ኮርማ አገልግለው የሟቹ እብራሃም ኮርማ አባት ናቸው። ልጄን በዱላና በድንጋይ ደብድበው ነው የገደሉት። ከዚያም ነዳጅ አርከፍክፎ አቃጠሉት። እኔ የመገደሉን ዜና ራሱ ማምሻው ላይ ነበር የሰማሁት ከዚያ በኋላ ነው የኬንያ ፖሊስ አስከሬኑን ወደ ሆስፒታል የወሰደው። ልጄን ዘርፈውና ገድለው አቃጥለው እንዲህ አደረጉት። ንብረቱን እንኳን አላገኘሁም። የኢብራሂም የቀብር ስነ ስርዓት በትላንትና ዕለት መፈጸሙን አቶ ኮርማ ተናግረዋል። ይህ የልጃቸውን አሟሟት አስመልክተው ግን ከኬንያም ሆነ ከኢትዮጵያ መንግስት የተሰጣቸው ማብራሪያ አለመኖሩን አቶ ኮርማ ተናግረዋል። የኬንያ ፖሊስ በበኩሉ አንድ ሰው መገደሉን ገልጸዋል። ጆን ሰሊያን ቢላ የሞያሌ አካባቢ ፖሊስ አዛዥ ናቸው። አንድ ኢትዮጵያዊ ከሁለት ሚሊዮን በላይ የኬንያ ሽሊንግ ወደ ኢትዮጵያ ብር መንዝሮ በመጓዝ ላይ ሳለ ከዘራፊዎች በደረሰበት ጥቃት ሕይወቱ ማለፉን ያመለከተው የኬንያ ፖሊስ ግድያውን የፈጸሙት ሰዎች በሞተር ብስክሌት አምልጠው ወደ ኢትዮጵያ መግባታቸውን ጠቁመዋል። ገዳዮቹ ከእኛ እጅ አይደለም ያመለጡት፣ በቦታው ከነበሩ ሰዎች ነው። ቢያሻራ መንገድ ሰው በጣም የሚበዛበት አካባቢ ነው። ከዚያ ስፍራ ትጥቅ ታጥቆም ወንጀለኛን በቁጥጥር ስር መዋል በጣም አዳጋች ነው። ሌሎች ሰላማዊ ሰዎች ላይም ጉዳት ልታደርስ ትችላለህ። አሁን በእርግጥ አካባቢው ሰላም ሆኗል። መንገዶቹን በመቃኘት ላይ እንገኛለን። ኦፊሰር ጆንሰን በኢትዮጵያ ሞያሌ በተለይ በክልል አምስት የጸጥታ ችግር መኖሩን ተናግረዋል። በአካባቢው ሰላም እንዲሰፍን በሞያሌ ካሉ የኢትዮጵያ መንግስት ኃላፊዎች ጋር እየመከራቸው ነው ወይ በሚል ለቀረበላቸው ጥያቄ ሲመልሱ በአካባቢው በተለይ ክልል አምስት ሰላም ባለመኖሩ ምክክር ማድረግ ከባድ መሆኑን ገልጸዋል። ይህ በእንዲህ እንዳለ የሞያሌ ከተማ ነዋሪዎች ከትላንት ጀምሮ በከተማዋ የጸጥታ ችግር መከሰቱን ተናግረዋል። ትላንት ሞያሌ ከተማ ቀብና በሚባል ቦታ የክልል አምስት ባንዲራ ለመስቀል በሞከሩ ሰዎችና በአካባቢው በነበሩ የኦሮሚያ ክልል ነዋሪዎች መካከል በተነሳው ግጭት ንብረት መውደሙንና የሰው ህይወት ማለፉን ገልጸዋል። Fernando, ¿sabes si se era la tierra o romías que estás? Ahora, dame. Completamente mal. የክልል አምስት አካባቢ ሰዎች በሕገ ወጥ መንገድ የኦሮሚያን ሰንደቅ ዓላማ ተከሉ። ሰንደቅ ዓላማውን አትተክሉም ሲባሉ ግጭቱ ተቀሰቀሰ። አሁን ትልቅ ግጭት ነው ያለው። በአካባቢው ያለው መከላከያ ኃይልም ሁኔታውን እያረጋጋ አይደለም። በቀበና አ ጎዶሚጎ ጎሮሶዳ አካባቢ የተኩስ ልውውጥ ይታያል። ሰዎች ቤታቸውን ጥለው እየሸሹ ነው። ሁለት የተገደሉ ሰዎችን ባይኔ አይቻለሁ። አንድ ትምህርት ቤትም ውድመት ደርሶበታል። ዶክተር ንጉሱ አዱኛ የሞያሌ ሆስፒታል ጠቅላላ ሐኪም ናቸው። በግጭቱ ህይወታቸው ያለፉ ሰዎች መኖራቸውን አረጋግጠዋል። የአጋ ጉያራቲ ናሚ ሰርበሩክ ተሚጋር ሆስፒታል አጥፌራ ናሚ ቶኮ ልቡንሳ ደርቤራ ሰባት ሰዎች በጥይት ተመተው ወደ ሆስፒታላችን መጥተዋል። አንድ ሰው ህይወቱ ሲያልፍ፣ ሌላ አንድ ሰው ደግሞ ከባድ የመቁሰል አደጋ ደርሶበት በህክምና በመርዳት ላይ ይገኛል። ታካሚዎቹ በከፊል በተሻለ ሁኔታ ላይ ይገኛሉ። ዶክተር ንጉሱ ማምሻውን ለአሜሪካ ድምጽ ሲናገሩ በግጭቱ ጉዳት የደረሰበት ሌላ አንድ ሰው ህይወቱ ማለፉን ጨምረው ገልጸዋል። የሞያሌ ከተማ ከንቲባ አቶ ደንጌ ቅዳሜ ዳራን በኬንያ ሞያሌ ስለተከሰተው ግድያ ተጠይቀው ግድያው እውነት መሆኑን አረጋግጠዋል። ስለ ጉዳዩ ምርመራ ለማድረግ በአቅራቢያው ከሚገኙ የኬንያ ባለስልጣናት ጋር የተነጋገራችሁ ታለው ተብሎ ተጠይቀው ቀጣዩን ምላሽ ሰጥተዋል። ከዛሬ ጀምረን ለመነጋገር ወስነናል። ከዚህ በፊት ጊዜ ማግኘት ስላልቻልን ነው። ልንነጋገር በዝግጅት ላይ ሳለን አሁን እየሆነ ያለው ግጭት ተቀሰቀሰ። ከዚያም እድል አግኝተን መወያየት አልቻልንም። አቶ ደንጌ ከትላንት ጀምሮ በሞያሌ እየተከሰተ ያለው ግጭት መንስኤው የባንዲራ መስቀል ጉዳይ መሆኑን አረጋግጠዋል። ለምን በአካባቢው ካሉ የክልል አምስት ባለስልጣናት ጋር መክራችሁ መፍትሄ ያልፈለጋችሁም በሚል ለቀረበላቸው ጥያቄ እስካሁን በመካከላችን መልካም የሚሰኝ ግንኙነት የለም። በአካባቢው ያሉ ሰዎች በሶማሊያ መንግስት መተዳደር እንፈልጋለን የሚሉ ናቸው። አቶ አብዲ ሙሐመድ ከተነሱ በኋላ የመጣው የክልሉ አስተዳደርም ለሕዝብ የሚያስብና ከእኛ ጋር ለመስራት ፈቃደኛ የሆነ መዋቅር በአካባቢው አልዘረጋም። የበፊቱ የበታች መዋቅር እንዳለ በመሆኑ ምንም አይነት ንግግር ወይም ውይይት ማድረግ አልተቻለም። ግጭቱ እንዳይከሰት ቀድመን በከተማው ሰፍሮ ለሚገኘው የኢትዮጵያ መከላከያ ኃይል ብናሳውቅም ተገቢ ጥንቃቄ ባለመደረጉ የተነሳው ግጭት ለሰውየት ማለፍ ምክንያት ሆኗል ሲሉ አቶ ፍጉቻ አክለዋል። ለአሜሪካ ድምፅ ገልመዳዊት